ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። I stand behind it. I guarantee it. They know that, even if they don't know me anymore than they know the, the the chairman of General Mills. DJ Fatsu. my man. God loves you. This is a DJ Fatsu exclusive. After the with DJ. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው DJ Fat የመጀመሪያ ሙዚቃ አድርጌ የምጋብዛችሁ እንግዲህ የትግርኛ ሂፓፕ ነው። ተጎምጸጽ ይሰኛል በመርከብ ነው። እሱን አድምጠን ስንመለስ ልጅ ሚካኤልን እናስከትላለሁ ከአልበሙ እንግዲህ አልበሙ መጠሪያ የሆነውን ዛሬ ሁን ነገ ይሰኘውን በተከታታይ ከዚህ ከዋሽንግተን ዲሲ ስቱዲዮ አስራ ሁለት ዲጄ ፋቱ ነኝ እንግዲህ አብራችሁን ቆዩ። ቪኦኤ አማሪክ ላይ አስተያየቶቻችሁን ጻፉልን። ቪዲዮ እየታየ ነው። ዛ አደዋ ተሻቂ ለና Diamtasito gomta zizumala ibola. Boutu karar mukaburo bizumarat kio. تو هي I don't know what am doing. I don't know what i عدوا غو <applause> تشاقي <applause> لنا باللاتفالات طعام تزيد قوم تزيد <applause> بلاعبنا لو تخرع بخبر وبزمرت فيو وعلا خيباكو تقوم <applause> تقوم الاخيار تقوم ما حاول نسيت وننسى تعود ما يروت ما خذ بلاي بلا تحرى على بلاي بلا يا Yep. It's me, Kai. Yep, yep. ያለው ነው እንጂ ባይገባቸው ውሉ ዜማዬ ያሬዱ ማሌቴ ሁሉ እዚህ ብቻ ደለከተመው በሙሉ እዚህ ስማ ሲነገር ምን ነው ጉድም አይሉ ምን ዋሻም አንዳንዴ ይዘፈናል አሉ። ሲወለዳ ያውቅ ሲሞት ማያውቀው የቀን የቀኗ ላይ እንዲህ ለሚኖረው ምናጣው ብሎ ነው ሰው የሚጨነቀው። አደግዳግን ብዙ በየሰው ቤት ይህን ቤት ከዛ ቤት የሚያነካኩት ምን አገኝ ብለው ነው ከዳም የገቡት። እኔ ሲሻለኛል ከሰው ጭቅጭቅ በፈገግታ መኖር ከዚ ማይሳርቅ we gotta do gotta to I'll be all right when the music play. MC see who never celebrating today. I just press play to get my groove on. I need music like air to boost my ego, my freedom and my swag on. I get a true music on and on. let me tell him what's going on. Keep up getting ya and Lee Yam out button. And y'all to the and the button. I got to go to believe. ያሳቱበትም የስንቱ ቤት ድግስ አማረበት እውነት እዚህ ቤት እዛ ቤት ሁሉም ጋር ሲጠሩን ይሄ የእኛ ዜማ አውቆ መጣፈጡን ሁሉም ሰሚ ሆነ ከፍቶ ዘግቶ በሩን አንድ ሰው ቀርቶኛል ለወቀውን ቅጩን ሂፓፕ አገርኛ ሰምተው ያውቁ እንደሆነ እስኪ ጠይቋቸው ክቡር ሚኒስቴሩን ካልሰሙ እንዲሰሙ ከሰሙስ ምን አሉ እቺ የእኛ ዜማ መላላት ይበሉ ይህንን ሲሰሙም እንዳይደናገሩ ማንኛ ይላል ካሉ ስሙን ተናገሩ። ተወልደ ናራዳው ተወልደ ናገሩ አንዱ ልጅ ሚካኤል ብላችሁ ንገሩ። ይበላ ይበላ ይበላ ler <laughs> Anglican Nazica would have to make a just cut here, Rafaelus. But Canada, I'm beginning to be, you know, when you clap your hands, you sing on the yeah, dragon, grugging, you know, don't bang, I get the merry grugging, you so not a little nasty. I'll stay so scalp, watch too hard, swing, baby, I'm having fixed page like. Uh huh, I said the hip, the hop, the hippin', the hippin', to the hip, hip, hop, and you don't stop. you rockin' to the bang, bang, boogie, and jumps, the boogie to the rhythm of the boogie the beat, yeah. And if you A hottie with the soul and the body, I'm hoping that she want me. I wanna make a mommy. She knows I got the money and the body. Take her from me. <laughs> Come on. <laughs> She doing it right! I wanna make a mommy. She knows I got the money, and nobody take her from me. Come on, the moment that I met her, she's been turning me on. Then I ain't gonna hide it, I'ma let it be known. As long as it's true, tell me how could it be wrong. and I'ma take her, we could do whatever she wants. Up, come on! ተመልሻለሁ ዲጄ ፋትስነኝ። ፕሮግራም ጋቢና ቪኦኤ ነው። በማስከተል እንግዲህ ሁለት ሙዚቃዎች ወደ እናንተ በተከታታይ ደርሳሉ። ሁለቱም አዳዲስ ሙዚቃዎች ናቸው። አንደኛው እንግዲህ የቴዲዮ የኔን ሸሰኝ። እንደውም ትላንት ነው የተለቀቀው። አዲስ በጣም ከመሆኑ የተነሳ ገና ያቃጥላል። በማስከተል ደግሞ ሌላ የጋምቤላ ራፐር አለ ቸለማሪ ሰኝ ሙዚቃውን እንጋብዛለን። ከጋቢና ቪኤ አብራችሁ ይቆዩ። ዲጄ ፋትስነኝ። ቴዲዮ ይቀጥላል። ቴዲ ያው ያሳደገ የለምለም አገር በየኔታ በቄስ መንደር ቅን ድጓ ፊደል መቁጠር የልጅነት ልምድ ነበር። የናይፈሬ ያይበገር እያይበገር ያትንኩንባ የፋኖ ዘር ያገበሬ ያገርገር አገር የሱ ልጅ ነኝ የባለ አገር አብሯደር ጓደኛዬ መጣውኝ አንችን ብዬ የልጅነት ትዝታዬ መለሽን ከቀዬ ባመት በዓል ደመራ ችቦ ሰርተን ስናበራ በልልታ ደምቆ ዳንኪራ አፍላፍ ገጥመን ስናወራ I saw do you mean, Ash? Yeah, Ash, yeah, Ash, what do you mean, Ash? Yeah, what do you mean, Ash? ዘምና ጎረቤታችን እትያስጋላ ስካላ በልጃችን ለድግስ መጥቶ ዘመዶቻችን ተረሳሽ ወይ ጨዋታችን እሸባቄላ ከማሳ ቀጥፈን ወዲያው ተጣልተን ወዳው ታርቀን ሾላ ለማውረድ ከዛፍ ስንወጣ መሬ ቆፍረን ጉድጓድ ገበጣ ጊዜው ቢረዝም ከሀገር ብንወጣ የልዋ ነገር መልሶ አመጣ ቦቃ ቦራ ጥጃው ሽመትት ተንጋ ፈረሴ ሽሰው ግምት የገብስ ቆሎ የዘገንበት ታናሽ ታላቅ የቆረጥንበት ወገል ማረሻ ርፍና ደግሩን ጠምደን ጎተን መውፈር ቀንበሩን በጁማ ኡድ በሰንበት እርሻ ካጨዳ የምናርፍበት ተረሳሽ የምንዝናናበት ደጉ ዘመን የቦረቅ lemon ja we Nudi poka tunabogot Nudi poka Nudi poka Oh Oh Nudi poka Nudi poka Nudi poka Nudi aiiudi pokatunbogo udi pokatunbogoudi pokatunbogo nudi pokatunbogoiarie ai Women mein le tram chot waraji do mananga Timore and the water, you Mananga, Goma Maranoa, Nibiria, Jane, Nudi poka Bogot, nudi poka the Bogot, nudi poka Bogot, nudi poka Bogot, ipokatunbogonudi pokatun bogoch nudi poka tun bogoch nudi pokatunbogochri Mananga ikonga maranywa nebe dey achenge. Kondeka chima re ne wari chingu chikom. Mananga ikonga maranywa nebe dey achenge. Nudi poka tu ne bagoch, Nudi poka tu ne bagoch, Nudi poka tu ne bagoch, Nudi poka tu ne bagoch. Chimari eh Nudi poka tu of a Chimaria, Chimaria, Chimaria, Chimaria, Chimaria, Chimaria, Chimaria, Chimaria. እንዲህ እያልን ደርሰናል። ሲያምረኝ ኤምሲ ሲያምረኝ ከዚህ በፊት የጋቢና እንግዳ ሆነው ያው ቃል በማስከተልም ጋብዛችሁ ሙዚቃው በጣም የተወደደለትን ነው። ሆበል ይሰኛል። እንግዲህ ጃኖሆን ልበስ ይላል ሆበል ከጋቢና ቪይነስነሽነስተነሽ በርኖስ ጃኖን ልበስ

ከእኔ በስተቀር የላት ወዳጅ፣ አንቱ መስንቆ ምቱ ከበሮ አሞጋ ካክሱልኝ ችል ወይዘሮ በላን እርገጥ እርገጥ ዳንኪራ ሺ የማይመልሰው የወንዶች አውራ አቧራዊ ጭስ ሲሸበር አገር አለም ዘጠና አቶንም አስር Cape Passo, Cape Passo, Cape Passo.

ቴድ ፓስቶ ተመልሰን የመጨረሻው ሙዚቃ የሚሆነው ያው እንዳልኳችሁ በጣም የወደድኩት ሙዚቃ ነው። ቪዲዮ ግጽቡ ሐሳቡ ሁሉ ነገሩ በጣም የተስማማለት ሙዚቃ ነው። ዜማ ዜና ይሰኛል። አህመድ ተሾመ፣ ዲምቢ እዘል፣ ብሩክና ሪም ተሾመ በጋራ በመሆን የሚያቀነቅኑት ሙዚቃ ነው። በደንብ የተሰራ ነው። የታስበበት የተሰራ መልእክቱ ኃይለኛ የሆነ ሙዚቃ ወደ እናንተ በማድረስ መልካም ቅዳሜና እሁድ እንዲሆንላችሁ በመመኘት የምሰናበታችሁ ዲጄ ፋትሱ ነኝ። እንግዲህ አብራችሁኝ ስለቆያችሁ አስተያየቶች ስለሰጣችሁ እንግዲህ አብራችሁኝ ስለቆያችሁ፣ በአስተያየትም ስለደገፋችሁኝ በጣም አድርጌ ነው የማመሰግነው። ዲጄ ፋትሱ ብላችሁ ሶሻል ሚዲያ ላይ ተከተሉኝ፣ በጣም ደስተኛ ሆናለሁ። ኢንስታግራም አለኝ፣ ስናፕቻት፣ ፌስቡክ፣ ትዊተር፣ ኤቭሪዌር ዲጄ ፋትሱ፣ ዲ ጄ ፒ ኤች ኤ ቲ ኤስ ዩ ላይ ተከተሉኝ። ደህና አሁኑ እንግዲህ ኢንጆይ ቻው።

ሰና ና ሰማለን ለፍቅር መቀነስ ዋናው ምክንያቱ መልካምነት አጥሯል፣ ይላል ሪፖርቱ ግለኝነት